ሚያዝያ 22 2017 አድማጮቻችን እንደምን አምሽታችኋል የኤስቤስ አማርኛ አጫጭር ዜናዎችን እነሆ ዜናዎቹን የማስደምጣችሁ ካሳሁን ሰቦቃነኝ የካናዳ ሊብራል ፓርቲ ዛሬ የተጠናቀውን የፌዴራል ምርጫ አሸንፎ ዳግም ወደ መንግሥታዊ መንበረ ሥልጣን ተመልሷል የተራማጁ ሊብራል ፓርቲ ከካናዳ 343 የሕዝብ ተወካዮች ምክር ቤት ወንበሮች ውስጥ ከወግ አጥባቂው የተቃዋሚ ፓርቲ አብላጫ የፓርላማ ወንበሮችን ማሸነፍ ችሏል። ይሁንና ያሸነፋቸው የሕዝብ ተወካዮች ምክር ቤት ወንበሮች ራሱን ችሎ መንግስት ለማቆም ያብቃው ወይም ከሌሎች ፓርቲዎች ጋር ተደራድሮ አናሳ መንግስት ለማቆም ግድ ይሰኝ በውል አልታወቀም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በካናዳ ምጣኔ ሀብት ላይ ጥቃት እስከሰነዘሩና ካናዳ የዩናይትድ ስቴትስ ሐምሳ አንደኛዋ ክፍለ ሀገር ትሆናለች በማለታቸው ካናዳውያንን አስቆጥቶ ብሔራዊ የማንነት መንፈስን እስካነሳሳ ድረስ የወግ አጥባቂው ተቃዋሚ ፓርቲ በእርግጠኝነት ለመንግሥትነት እንደሚበቃ ታምኖ ነበር። የወግ አጥባቂው መንግስትን ድል ነስተው ፓርቲያቸውን ለስልጣን በማብቃት ለአንድ አሠርተ ዓመት በመንግስታዊ መንበር ላይ ያቆዩት የቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶን በሕዝብ ዘንድ ተቀባይነት ማግኘት እያሽቆለቆለ መምጣት ተከትሎ በመንበራቸው የተተኩት የቀድሞው የሀገረ እንግሊዝ ብሔራዊ ባንክ ገዢ ማርክ ካኒ የምክር ቤት አባል እንኳን ሳይሆኑ በፓርቲያቸው ውሳኔ ለጠቅላይ ሚኒስትርነት በቅተዋል። ሆኖም የሊበራል መንግስት የምርጫ ዘመን ማክተሚያ ጊዜ መቃረብንና ራሳቸውን ችለው ተመራጭ ጠቅላይ ሚኒስትር ለመሆን ፈጥነው ሀገር አቀፍ ምርጫ በመጥራት በዛሬው ዕለት ፓርቲያቸውንና ራሳቸውን በህዝባዊ ድጋፍ ካናዳን ለመምራት የአብላጫ ድምፅ ይሁንታን አግኝተዋል ውጤቱም በካናዳ ታሪክ አንድ ቁልፍ የታሪክ ምዕራፍ ተብሎ ተመዝግቧል። ጠቅላይ ሚኒስትር ካኒ በምርጫው ውጤት ድል ነሺ መሆናቸው ከተነገረ በኋላ ባደረጉት ንግግር ከዩናይትድ ስቴትስ ጋር የነበረን የቆየ ግንኙነት ረግቶና እየጨመረ የነበረው ውህዳዊ ግንኙነታችን አብቅቷል በዩናይትድ ስቴትስ መልህቁን የጣለው ሉላዊ የንግድ ሥርዓት ከሁለተኛው የዓለም ጦርነት በኋላ ካናዳ ተመከታበት የነበረው ሥርዓት ምንም እንኳ እንከን የለሽ ባይሆንም፣ ግና ለአሠርተ ዓመታት ብልጽግናን ሲቸር የነበረው ሥርዓት አክትሟል። እኒህ አሳዛኝ ሁነቶች ናቸው፣ ሆኖም የእኛ አዲሱ እውነታ ነው ብለዋል። የአውስትሬልያ ጠቅላይ ሚኒስትር አንቶኒ አልቤኒዝም ለአዲሱ የካናዳ ጠቅላይ ሚኒስትር የምርጫ ድል እንኳን ደስ አለውት ብለዋል። ይህ በእንዲህ እንዳለም ቅዳሜ ሜይ ሦስት የሚጠናቀቀው የአውስትሬልያ ፌዴራል ምርጫ በበኩሉ የጋዛ ጦርነት በሁለቱ ዋነኛ የፖለቲካ ፓርቲዎች ላይ አንዱ ዋነኛ የፖሊሲ ተጽዕኖ አሳዳሪ ሆኗል። በተቃዋሚ ቡድን መሪው ፒተር ዳተን የኩዊንስላንድ ቢሮ ላይ በቀይ ቀለም ተቃዋሟን የገለጠችውና በቁጥጥር ስርም ለማዋል የበቃችው አንዲት ታዳጊ ወጣት የአቶ ዳተንን አቋም ከተቃወመችባቸው የሕዝብ መኖሪያ ቤት ግንባታና አቶ ዳተን ከቢሊዮነር ጂና ራይንሃርት ጋር ያላቸውን ግንኙነት ከመጻረር ባሻገር የጋዛ ጦርነትም አንደኛው የተቃውሞ መግለጫዋ ጉዳይ ሆኗል። የአቶ ዳተን ቢሮ የተቃውሞ ጥቃት ሲደርስበት ይህ ለሶስተኛ ጊዜ ነው። ከዚህም በተጨማሪ አቶ ዳተን ቅንጅታቸው በሚያራምደው የኒኩሌር ፖሊሲ ሳቢያ በጊልሞር ክፍለ ከተማ ተቃውሞ ገጥሟቸው ጋዜጣዊ መግለጫቸውን ከመስጠት ሊገቱ በቅተዋል። በጋዛ ጦርነት ብርቱ ተቃውሞ የገጠመው የተቃዋሚ ቡድኑ ብቻ ሳይሆን የረጅም ጊዜ የሌበር ፓርቲ ደጋፊዎች በነበሩት የአረብና የአረብና ሙስሊም ማኅበረሰብ አባላት ዘንድም ተቃውሞ ገጥሞታል። ይህንኑም ተከትሎ የሙስሊም ድምፅና የሙስሊም ድምፅ ዋጋ አለው የተባሉ ቡድኖች ይህንኑ የማኅበረሰቡን ቅሬታ በማንጸባረቅ መራጮች ከዋነኛ ፓርቲዎቹ ከሌበርና የተቃዋሚ ቡድኑ ይልቅ ለሌላ ሦስተኛ ፓርቲ ወይም የግል ተወዳዳሪዎች እንዲሰጡ እያበረታቱ ይገኛሉ። የዋነኛ ፓርቲዎቹ የጋዛ ጦርነት አቋም ቅር ያሰኛቸው የግብፅ ተወላጁ የፋርማሲ ባለሙያ አህመድ ኦዩፍ የሌበር የትምህርት ሚኒስትር ጄሰን ክሌርን ተጻረው በተወዳዳሪነት ቀርበዋል። ሚኒስትር ጄሰን ክሌር የብላክስላንድን የሕዝብ ተወካዮች ምክር ቤት ከ2007 ጀምሮ የያዙ ሲሆን በ2022 ምርጫ 65 ፐርሰንት የድጋፍ ድምፅ በማግኘት ያሸነፉ ናቸው። አቶ ኦዩፍ ለኤስቢኤስ ኒውስ ሲናገሩ 32 ፐርሰንት ከመላ ሀገሪቱ ከፍተኛ የሙስሊም ማኅበረሰብ ያለበት አካባቢ የጋዛ ጉዳይ በእጅጉ ጉልህ አቅጣጫ አስለዋጭ እንደሆነና ተመሳሳይ ነገርን ደጋግመው ደጋግመን ብንሞክረው የተለየ ውጤት አናገኝበትም ቢያንስ ለ20 ዓመት ያህል ጄሰን ክሌር ከእኛ ጋር ቆይተዋል። ጋዛ የግመሊቱን ጀርባ ሰባሪ ሆናለች። ፓርላማ ውስጥ ጋዛን ያነሱት አንዴ ብቻ ነው ብለዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዶት ዩ ስላሽ አምሃሪክ ድረገጽን ይጎብኙ።